ይበላ መላክ ሰላም ለኪ ይበላ ገብርኤል ሰላም ለኪ ማርያም ድንግል ሰላም ለኪ ወላዲተ አምላክ ሰላም ለኪ ማርያም ንጽሕት ሰላም ለኪ ማርያም ውድስ ሰላም ለኪ ማይደረ መለኮት ሰላም ለኪ ደብተራ ፍጽም ሰላም ለኪ እህተ መላእክት ሰላም ለኪ ወመ ኩሉ ህዝብ ሰላም ለኪ እግዝትነ ማርያም ሰላማዊ ሰላም ለኪ። ቀደሰኪ ለማይደሩ ልውል ሰላም ለኪ አብደረኪ ዋርኪ ከመትኩን ወማይደሮ ሰላም ለኪ በአልባሰ ወርቅ ዑጽፍት ወሕብርት ሰላም ለኪ ክነ ፈሪግ በብሩር ዘግቡር ሰላም ለኪ ወግቧቲያኒ ባመልማል ወቅት ሰላም ለኪ ማርያም ስርጉት ሰላም ለኪ ወይተ ምሥራቅ ወሙለብርሃን ሰላም ለኪ ትበርህ ምፃኤ ወተተያሊ ማድባር ሰላም ለኪ ማርያም እሪት ወክብር ሰላም ለኪ ሳሊ ለነ ሀበ እግዚእነ ወመዳኒነ ኢየሱስ ክርስቶስ ከመ ያድነነ አመ መጽእ በስባት አብኹም ስለ መላይቱ ቅዱሳን አማቀዉም አባጋ በየማኑ ዋጣሌ በጸጋሙ ያቁመን በየማኑ ምስለ እስጢፋኖስ ሰማዕት ወ ዮሐንስ መጥምቅ ወም ስለ ሁሎም ቅዱሳን ወሰማይታ ወሰማየት ለዓለመ ዓለም